ጤና ስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጅ ይታዬ ነኝ። የፌዴራሉ መጀመሪያ ደረጃ ፍርድ ቤት አራዳ ምድብ ተረኛ የወንጀል ችሎት አቃቤ ሕግ በነ እስክንድር ነጋ ላይ በ አስራ አምስት ቀናት ውስጥ ክስ እንዲመሰርት ትእዛዝ ሰጥቷል። የነ አቶ እስክንድርን የዋስትና ጥያቄም ውድቅ አድርጓል። መለስካቸው አመሀ ከአዲስ አበባ ዝርዝሩን ይዘዋል። ፌዴራል አቃቤ ሕግ በትናንትና ዕለት በባልደራስ ለእውነተኛ ዴሞክራሲ አመራር አባላት አቶ እስክንድር ነጋ፣ አቶ ስንታየው ቸኮልና ወይዘሮ ቀለብ ስዩም ላይ የቆጠራቸውን የቅድመ ምርመራ ምስክሮችን አሰምቶ ስለጨረሰ በአስራ አምስት ቀን ውስጥ መደበኛ ክስ እንዲመሰርት ትእዛዝ ሰጥቷል። ፍርድ ቤቱ ትእዛዝ የሰጠው አቃቤ ህግ አስቀድሞ ባቀረበው ጥያቄ መሰረት ነው። ተጠርጣሪዎቹ እናቶ እስክንድር ነገ ነጋ በበኩላቸው የዋስ መብታቸው እንዲከበርላቸው ፍርድ ቤቱን ጠይቀዋል። ይሁንና አቃቤ ህግ በተጠረጠሩበት ወንጀል ጥፋተኛነታቸው ከተረጋገጠ ከ15 ዓመት በላይ ሊያስቀጣቸው የሚችል ስለሆነ ጥያቄያቸው በህግ መሰረት ተቀባይነት የለውም ሲል ተቃውመዋል። ፍርድ ቤቱ የሁለቱንም ወገን ክርክር አዳምጦ የእናቶ እስክንድርን የዋስ መብት ጥያቄ ውድቅ አድርጎታል። እነ አቶ እስክንድር ነጋ ቀደም ሲል የተጠረጠሩበት ወንጀል ዘር ከማጥፋት ወንጀል ጋር የተቀራረበ ስለሆነ ጉዳዩ መታየት የሚገባው በዓለም አቀፍ ሕግ መሠረት በግልጽ ችሎት መሆን እንዳለበት በመከራከር ችሎቱን እንደማይከታተሉ ገልጸው ጠበቆቻቸውን ማሰናበታቸው ይታወቃል። መንግስትም ተከላካይ ጠበቃ እንዲያቆምላቸው ፍርድ ቤቱ ትዕዛዝ ቢሰጥም እንደማይቀበሉ በመግለጻቸው አለ ጠበቃ ችሎት እየቀረቡ መሆናቸው አይዘነጋም። መለስካቸው አማሃ لاميركا دمز راديو كاديس ابابا